ሰላም ለእናንተ ይሁን ጋቢና ቪኦኤ ከአሜሪካ ድምፅ ተጀምሯል። በምሽቱ ከሚሰሙ ጉዳዮች መካከል አሁን ያሉት ስኬታማ ሴቶች እንደ ቤንችማርክ አርገው ለመበረታቻ ሆኗቸው አቅም ሆኗቸው እንዲያርጉ ኢንፓወር የሚደረጉ ነው ሴት የዩኒቨርሲቲ ተማሪዎች ለስኬት እንዲበቁ ያግዛል የተባለ መርሃ ግብር መጀመሩ ተሰምተዋል የመርሃ ግብሩን ይዘት በምሽቱ እንሰማለን ያው ከአምና ሳተላይት መረጃ ነው ስንቀበል ነው ተግባሯ የሪሞት ሴንሲንግ መረጃዎችን አንድ ዓመት ጊዜ ኢትዮጵያ ለሁለተኛ ጊዜ ሳተላይት ወደ ጠፍር ማምጠቋ፣ ታውቋል። የአሁኗ ሳተላይት ተግባር ምን እንደሆነ የሚናገር ዘገባም ይዘናል። ተጨማሪ ዘገባዎችም የተካተቱበትን መሰናዶ ሀብታሙ ዝዩም እመራለሁ። ኤልያስ አስማረ የድምፅ ቅንብሩን ያከናውናል። በመቀጠል ስመኝ ሸቆየ አጫጭር ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። በቤንሻንጉል ጉምዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ውስጥ ከመቶ በላይ ሰላማዊ ሰዎች በታጣቂዎች መገደላቸውን ነዋሪዎች ተናገሩ። የቤንሻንጉል ጉምዝ ክልላዊ መንግስትም ጥቃቱ በሲቪሎቹ ላይ መፈጸሙንና የሟቾች ቁጥር ከፍተኛ መሆኑን አረጋግጧል። በሰላማዊ ሰዎች ላይ ጥቃት የተከፈተው ሌሊት አስር ሰዓት ገደማ እንደሆነ የአሜሪካ ድምጽ ያነጋገራቸው የበኩጂ ቀበሌ ነዋሪዎች ተናግረዋል። የሌሊቱ ጥቃት የተፈጸመው ጠቅላይ ሚኒስትር አብይ አህመድ ትናንትና መተከል ዞን ውስጥ ተገኝተው ከነዋሪዎቹ ጋር ውይይት ካደረጉ በኋላ ሲሆን በውይይቱ ላይ የነበሩት የቤንሻንጉል ጉምዝ ክልል ምክትል ርዕሰ መስተዳደር አቶ ጌታሁን አብዲሳ ሕግ በማስከበሩ ስራ ውስጥ ከፌዴራል እስከ ክልል ድረስ ያለው አመራር መሳተፍ እንዳለበት አሳስበው ነበር። ኤርትራ የመጀመሪያውን በኮቪድ-19 የሞተ ሰው ዛሬ መመዝገቧ ተገልጿል። የኤርትራ ጤና ሚኒስቴር አንድ የ50 ዓመት ወንድ በኮቪድ-19 ህይወቱ እንዳለፈና ሌሎች 25 ሰዎች ቫይረሱ እንደተገኘባቸው ማክሰኞ ታህሳስ 13 ምሽት ባሰራጨው መረጃ አስታውቋል። በኤርትራ የኮሮና ቫይረስ የተገኘባቸው ዜጎች ቁጥርም ወደ 832 እንዳሻቀበ ሚኒስቴር መስሪያ ቤቱ አስታውቋል። የተባበሩት መንግስታት የስደተኛ ኮሚሽን በሚሊየን የሚቆጠሩ ስደተኞችንና ተፈናቃዮችን ከአስከፊው የኮቪድ-19 ወረርሽኝ ለመከላከል የሚደረገውን ጥረት ለማገዝ የ455 ሚሊየን ዶላር እርዳታ ተማጽኗል። በመንግስታቱ ድርጅት ወረርሽኙ ከተከሰተ ጊዜ ጀምሮ በ13 ሀገሮች ላይ በተደረገ ክትትል 74 ከመቶ የሚሆኑ ስደተኞች ከመሰረታዊ ፍላጎቶቻቸው ግማሹን እንኳን ማሟላት የቻሉ አይደሉም። ይህ ሁኔታቸው ወረርሽኙ ከመከሰቱ በፊት ከነበረው 2019 ዓ.ም በ21 ከመቶ መጨመሩን ድርጅቱ አስታውቋል። ይህም በመሆኑ ከ80 ከመቶ በላይ የሚሆኑት ሕይወታቸውን ለማትረፍ ሲሉ ንብረታቸውን ለመሸጥ የወሲብ አገልጋይ በመሆንና በሕጻንነት ጉልበታቸው ወደ ስራ በመሰማራት ለመበዝበዝ ተገደዋል። የዩኤንኤችሲአር ቃል አቀባይ ባበር ባሎች እንደሚሉት ከተማ ውስጥ ያሉ ስደተኞች መሰረታዊ ፍጆታቸውን ለማሟላት የሚተማመኑት የቀን ስራ ሰርተው በሚያገኙት ገቢ ነው። ይሁን እንጂ በኮቪድ-19 ወረርሽኝ ሳቢያ ሁሉም ነገር የተዘጋጋ በመሆኑ ኑሯቸውና ስራቸው እንደተጎዳ ባሮች ጨምረው ገልጸዋል። አዲሱ የኮቪድ-19 ቫይረስ ከሌሎቹ አይነት በይበልጥ የሚተላለፍ መሆኑንና ወደ ልጆችም ሊጋባ እንደሚችል የብሪታንያ ተመራማሪዎች ተናገሩ። የሀገሪቱ የአዳዲስ መተንፈሻ አካላት አጥቂ ቫይረሶች አደጋ ክትትል የተባለ ተቋም ሳይንቲስቶች በዚህ ሳምንት ለጋዜጠኞች በሰጡት ቃል አዲሱ አይነት ቫይረስ ከተቀሩት ዝርያዎች በሰባ አንድ ከመቶ በሚበልጥ መጠን ተላላፊ እንደሆነ ተናግረዋል። ደቡባዊ ብሪታንያ ውስጥ በፍጥነት እየተዛመተ ባለው አዲሱ የኮሮና ቫይረስ ዝርያ ምክንያት ከአርባ የሚበልጡ ሀገሮች ከብሪታንያ የሚነሱ መንገደኞችን እንዳይገቡ ከልክለዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ምክር ቤቱ ያሳለፈውን የኮቪድ-19 ወረርሽኝ የኢኮኖሚ ድጋፍ ና የመንግስት ዓመታዊ ወጪ ያካተተ ህግ አልፈርምም ሲሉ ዛቱ። ትላንት በማህበራዊ መገናኛ በወጣው ቪዲዮ ፕሬዝዳንቱ በዓመታዊ የመንግስት በጀት የተለመደ የሆነውን ለግብጽ ወታደራዊ እርዳታ፣ ለቤተ መዘክሮች ወጪ፣ ለግብርና ና ለዱር አራዊት ነክ ጥረቶች የሚውል ገንዘብ ያካተተውን ወጪ ገንዘብ ማባከን ሲሉ ገልጸውታል። በኮቪድ-19 ድጋፍ ወጪው ለአነስተኛ ንግድ ድርጅቶች የተመደበውንና ለግለሰቦች በቀጥታ የሚሰጠውን በቂ አይደለም ሲሉ ነቅፈዋል። ኮንግረስ ህጉን አስተካክሎ ለግለሰብ የሚሰጠው 600 ዶላር ወደ 2ሺ ዶላር ለባልና ሚስት አራት ሺ ዶላር ከፍ እንዲያደርግ እጠይቃለሁ ሲሉም ፕሬዝዳንቱ ተናግረዋል። ገንዘብ የሚያባክነውን የበጀቱን ክፍልም ይሰረዝና ትክክለኛው ህግ ይላክልኝ። አለበለዚያ የወጪ ህጉን ማውጣት የሚቀጥለው አስተዳደር ኃላፊነት ይሆናል ብለዋል። የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ በጉዳዩ ላይ ምክር ቤቱ ድምጽ እንዲሰጥ አድርጋለሁ ሲሉ ቃል ገብተዋል። በመጨረሻም የዩናይትድ ስቴትስ የመከላከያ ሚኒስቴር ሶማሊያ የሚገኘውን ሰራዊቱን ምስራቅ አፍሪካ ወዳሉ ሌሎች የጦር ሰፈሮች ለማዛወር በሚያደርገው እንቅስቃሴ ድጋፍ የሚሰጡ በርካታ የባህር ኃይል መርከቦችና ወታደሮችን ወደ ሶማሊያ ጠረፍ መላካቸው ታውቋል። አድማጮች፣ ለሰዓቱ የያዝኳቸው ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ዘገባዎቻችንን ለማግኘት ቪኦኤ አማሪክ ከተሰኘው ድረ ገጻችን በተጨማሪ የማኅበራዊ ገጾቻችን ጥሩ አማራጮች ናቸው። ወደ ቀዳሚው ዘገባ እናምራ። ሴት የዩኒቨርሲቲ ተማሪዎችን ለማብቃትና ስኬታማ ለማድረግ የበቁ ሴቶችን ከወጣት ሴት የከፍተኛ ትምህርት ተማሪዎች የማጣመር መርሃ ግብርን ማስጀመሩን የሴቶች ሕፃናትና ወጣቶች ሚኒስቴር አስታውቋል። መርሃ ግብሩ ከተባበሩት መንግስታት ድርጅት የሴቶች ተቋም ዩኤን ውሜን እና ከከፍተኛ የትምህርት ተቋማት ጋር በመተባበር የሚተገበር መሆኑን የሚኒስቴር መስሪያ ቤቱ የህዝብ ግንኙነት ኃላፊ አቶ አድነው አበራ ለአሜሪካ ድምፅ አስታውቀዋል። የደን ገረመው በዚህ ጉዳይ ላይ ዘገባ አላት። ኢትዮጵያ ሴቶችን በማስተማሩ ረገድ ሰናይ ለውጦችን እያስመዘገበች ቢሆንም በሴቶች ፖለቲካዊ ተሳትፎና ውሳኔ ሰጭነት ግን አሁንም ወደ ኋላ ካሉ ሀገራት ተርታ ትመደባለች። ሴቶች በትምህርቱም ላይ ሆነ ከምረቃ በኋላ ያላቸውን ተሳትፎ ለማሳደግ ስኬታማ ሴቶችን ከወጣት ሴት ተማሪዎች ጋር በማጣመር የልምድ ልውውጥና የምክክር መርሃ ግብር ለመጀመር ዝግጅቱን እየጨረሰ መሆኑን የሴቶች ህጻናትና ወጣቶች ሚኒስቴር በቅርቡ አብስሯል። የሚኒስቴር መስሪያ ቤቱ የህዝብ ግንኙነት ኃላፊ አቶ አድነው አበራ አሰልጣኝ ሴቶቹ ከራሳቸው የህይወት ተሞክሮና ልምድ በመነሳት ወጣት ሴቶቹን እንደሚያንጹ ይገልጻሉ። አጠቃላይ የኢንተርንሺፕ ፕሮግራም ሴቶችን ስትራቴጂ ማዕከል ያደረገ ነው። ሴቶችን ማብቃት ረገድ አካዳሚ ካህሊ ሴቶች የሚበቁበት ሁኔታ አለ። ከዛ ባሻገር ደግሞ ከህይወት ክሎት ደግሞ የሚበቁበት እያንዳንዱ ቻለኝ ማለፍ የሚችሉበትን አጋጣሚዎች ስኬታማ ከሆኑ ሴቶች በየጊዜው ተሞክሮችን ያገኛሉ። ኮች ይደረጋሉ ማለት ነው። ይሄ ነገር ኮች የመደረጉ ሜንተርሽፑ አንደኛ በስኬታማ ሴቶች ፍላጎት ላይ ምንድን ነው መርዳት ያለብን፣ እኔ ያለፍኩበት ህይወት ተሞክሮ እዚህ ደረጃ ስደርስ ምን ምንድን ነው ቻሌንጅ ያለፉት እና ለአሁን ሴቶችም ደግሞ ምንድን ነው እሱ የሚጠቅማቸው እኔ ለእነሱ ኢንፑት የሚሆን ከህይወት ወደ እነሱ የሚሄድ የሚጠቅማቸው ነገር ምንድን ነው የሚል ሜንተር የሚያደርገው የሚያደርጉ ስኬታማ ሴቶች አዘጋጅቶ የሚሰጡት ነው። እኛም በዛ መሀል እያንዳንዱ ነገር ኮች እናደርጋለን። ከዛ ባሻገር ሴቶቹ ኦልሬዲ ዩኒቨርሲቲ ካሉ ናቸው፣ አካዳሚካሊ ማለት የሚፈልጉትን ነገር ማለት ይችላሉ። ግን ከዛ ባሻገር የሚገጥማቸው ዕለት ዕለት ህይወት ተሞክሮ የሚፈልጉትን ነገር አችሁ ለማድረግ ምንድን ነው መከተል ያለባቸው ምንም ነገር እነሱም ደግሞ የሚፈልጉትን ነገር ጥያቄ በማቅረብ እያንዳንዱ ሰዎች የሚደረጉት ተማሪዎች ስኬታማ የሆኑ ሴቶች እነሱን ይደግፋሉ ማለት ነው። ዩኒቨርሲቲ ውስጥ ያሉ ሴቶች ወደ ተሻለ ነገር እንዲመጡ ወደ አመራርነትም የቻለ ኃላፊነት መሸከም የሚችሉበት ሁኔታ እንዲመጡ እና አሁን ያሉትን ስኬታማ ሴቶች እንደ ቤንች ማርክ አድርገው አቅም ሆኗቸው እንዲያርጉ ኢምፓወር የሚደረጉ ነው እየፈጠርነያለን አቶ አድነው በከፍተኛ ትምህርት ቤት ውስጥ ያሉ ሴቶች በትምህርት ላይም ሆነ ከትምህርት ቤት ከወጡ በኋላ በአመራርነትና በውሳኔ ሰጭነት ቦታዎች ላይ እንደማይሳተፉ ገልጸው፣ የሴቶችን በራስ መተማመን ለመጨመርና እንቅፋቶቻቸውን በመቀነሱ በኩል ብዙ ስራዎች መሰራት እንዳለባቸው ይጠቁማል ይላሉ። አጠቃላይ ሴቶችን ከማብቃት አንጻር መሰራት ያለባቸው ስራዎች አሉ። ለምሳሌ ከአመራር ጋር በተያያዘ የኩል እያንዳንዱ ሴቶች በየወረዳውን በየቀበሌው ያሉ ሴቶች መንግስት ስራ ላይ ያሉ ወደ አመራርነት መምጣት የሚችሉ ሴቶችን ዝግጁ ለማድረግ የተለያዩ ስልጠናዎችን እንሰጣለን። ከዛ ባሻገር ግን የሴቶችን ፍላጎት መሰረት ያደረገ የኢምፓወርመንት አሁን ለምሳሌ ትልቅ መቸገር ነው ነገር በተለይ ዩኒቨርሲቲ ውስጥ ተከል ፊስ ገብቶ ራሳቸውን ለማብቃት የተማሪዎች ፍላጎት በጣም አናሳ የሆነ ይቸገረናል። ስለዚህ ሴቶችን በእያንዳንዱ አስፈጻሚ አካላት ካፓሲቲያቸውን ለመጨመር በጣም የምንሰራቸው ከተለያዩ ከምጫ ቦርድም የተለያዩ ተቋማት ተራሽ ስራዎች እንዳሉ ሆነው ግን ሴቶችም ፍላጎት በጣም ወሳኝ ነገር ነው። ስለዚህ አንደኛ ፍላጎት እንዲያድርባቸው እነሱ ያንን በማድረጋቸው ደግሞ ለራሳቸው ብቻ ሳይሆን ለቤተሰቦቻቸውም፣ ለማህበረሰቡም እንደገና ለሴቷም ምን ያህል ቡግንና እና ውክልና እንደሚኖራቸው እና ለሀገር ብሎ ለሀገር ያለውን ጠቀሜታ እንዲረዱና ለራሳቸው ያለው ዋጋ ጭምር ከፍ እንዲያደርጉና ኃላፊነት የሚሰማቸው ሴቶች ስለመሆናቸው የዛሬውን የሴቶች ችግር የጣናትን እንዲሆን ተሳትፏቸው እንደ እንደበሎት እንዲያደርጉ በውስጣቸው ወኔን እንዲዘራ ነው የምንፈልገው። አቶ አድነው በዚህ መርሃ ግብር ላይ አሁን ላይ ከፍተኛ ሴት ሚኒስትሮች መርሃ ግብሩን ለማገዝ በበጎ ፈቃደኝነት መመዝገባቸውን አስታውቀው መርሃ ግብሩን በሀገር አቀፍ ደረጃ ባሉ ከፍተኛ የትምህርት ተቋማት ለማስኬድም የአሰልጣኞች ምዝገባ አሁንም እየተካሄደ ነው ይላሉ። መርሃ ግብሩ በገጽ ለገጽ መሆን በማይችልባቸው አጋጣሚዎችም በድረገጽ እንደሚሰጥ ጠቁመዋል። አሁን አብዛኛው በቤተሰብ ደረጃ ያሉ ሴቶች ናቸው ና በቢዝነስ ዙሪያ ያሉ ሴቶች ናቸው ና የጊዜ አጠቃቀማቸው በጣም ይወስናል። ሞሮስ ግን ኃላፊነቱን ወስደው ያቸው ማጠቃቀም ባላንስ አድርገው እነ ሴቶች እንዲያግዟቸው እንደገና ደግሞ ሴቶቹም በአካዳሚ ላይ የተሰማሩ ትምህርት ያው በጣም ትልቁ ስራ ነው። ሀያ አራት ሰዓት ሰሪው ስራ ነው እና እነሱም ጊዜያቸውን ባላንስ አድርገው ተናቦ ሴቶቹም፣ መምህር ሴት ተማሪዎችም የሚፈልጉትን ሰዎች የሚያደርጉ ሜንተር የሚያደርጉትም የራሳቸውን ጋ ጣቦ በእነሱ እንዲትንደስ እንዲገናኙ ነው የምናደርገው። ያም ሆነ ይህ ግን ግዴታ በአካል መገናኘት አያስፈልግም። ወቅቱም የኮሮና ሁኔታ አለ። ሁለተኛ ደግሞ ቴክኖሎጂውም የተሻለ ስለሆነ ዩኒቨርሲቲዎችም ይህንን እንዲያመሳቸው እናደርጋለን። የኢትዮጵያ የሴቶች የህጻናትና ወጣቶች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አደኗ አበራ መርሃ ግብሩ የከፍተኛ የትምህርት ተቋማት ሙሉ ለሙሉ ስራቸውን ሲጀምሩ እንደሚጀመርም አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ በመቀጠል ደግሞ አጠር አጠር ያሉ የሳይንስና ቴክኖሎጂ ዘገባዎችን እንሰማለን። ኢትዮጵያ ኢቲ ስማርት አር ኤስ ኤስ የተባለች ሳተላይት ትናንት አምጥቃለች። በቻይና ድጋፍ ወደ ጠፍር የተላከችው የዚች ሁለተኛ ሳተላይት ስራ የመሬት ምልከታ መረጃ ማሰባሰብና ወደ ምድር ጣቢያ መላክ መሆኑን የኢትዮጵያ የጠፈር ሳይንስና ቴክኖሎጂ ኢንስቲትዩት አስታውቋል። ጸሐይ ዳምጠው ኢትዮጵያ ባለፈው ዓመት ኢቲአር ኤስኤስ ዋን የተባለች የመጀመሪያዋን ሳተላይት ባለፈው ዓመት ታህሳስ 2012 ዓ.ም ማምጠቋ ይታወሳል። ኢቲአር ኤስኤስ ዋን መሬትን እየቃኘች በፎቶ የተደገፉ መረጃዎችን እየላከች መሆኗን የጠፈር ሳይንስና ቴክኖሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ይሽሮን አለሙ ለአሜሪካ ድምጽ ገልጿል። ያው ከአምና ሳተላይት መረጃ ነው ስንቀበል የነበር ነው ተግባሯ የሪሞት ሴንሲንግ መረጃዎችን እንድታመቀን ነው ሚሽን የተሰጣት ዲዛይኑ ስትደረግ በዛ መሰረት የሳተላይት መረጃ ስናገኝ ነበር እና እነዛ መረጃዎችን በአርካይቭ መያዝ ናቸዋሉ ተጠቃሚዎችን ራሳቸው የሚፈልጉትን ኮኦርዲኔት አስታ አያይዘው ሲሰቱን በዛ መሰረት ሳተላይቷ ሚሽን ኦርደር አድርገን መረጃ እንቀበል ነበር። ያው ተጠቃሚዎች ሀገር ውስጥም ከሀገር ውስጥም መረጃዎችን ተቀብለን ፕሮቫይድ ሰጥተናል። ሳትላይቷ የአየር ንብረት ለውጥን ለመቆጣጠር የሚደረጉ ጥረቶችን ለማገዝ ከግብርና ጋር የተያያዙ ጥናትና ምርምሮችን ለማከናወንና ሌሎች ለመሰረተ ልማት አገልግሎት የሚውሉ መረጃዎችን በማሰባሰብ ላይ ስትሆን ትናንት የመጠቀችው ኢቲ ስማርት አር ኤስኤስም ከቀድሞዋ ኢቲ አር ኤስኤስ ዋን ጋር ተመሳሳይ ተልእኮ እንዳላት ዶክተር ይሹሩን ተናግረዋል። በተልእኮ ረገር ተመሳሳይ ነው። የሪሞት ሴንሲንግ ነ ከሁለቱን የሚያለያያቸው ነገር ቢኖር ሪዞሉሽናቸው ነው። የምስል ጥራቱ እኛው የተሻለ የምስል ጥራት አለው። ከሪሞት ከቅርስ በላይ የተሻለ የምስል ጥራት አለው። ኢቲ ስማርት አር አር ኤስ ወደ ተላከችበት በታሰበው መሰረት መድረሷን ዶክተር ይሽሩን አረጋግጠዋል። መሪያሌ በሄች በደቂቃዎች ወይም በሰዓታት ቴሌሜትሪ የሳተላይቷን ጤንነት በተመለከተ መረጃ ትልካለች። መጀመሪያ ላይ ብለናል እሱን። ከዛ ውጭ ኢንኦርቢት ቴስቲንግ አለ። ኦርቢት ላይ ያለች ሳተላይቷ በሙሉ አቅሟ መስራት ትችላለች ሰራ ሚል አሰራ የሚለው ቴስት እናደርጋለን። ኦርቢት ኮሬክሽንም ይደረጋል በአንድ በሁለት ወር ውስጥ ከዛ በኋላ ያው ወደ ስራ ትገባለች ማለት ነው፣ ከግራውንድ ስቴሽናችን ጋር ኢንተግሬት አድርገን ማለት ነው። ከመጀመሪያዋ ሳተላይት በሚገኘው አገልግሎት የውጭ ምንዛሬ ወጪ ማዳን መቻሉን የኢንስቲትዩቱ ኃላፊ አመልክተዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባም እነዚህ ሰዎች ለእኛ አንድ መልእክት አላቸው። ማየት ማመን ነው የሚለውን የቅድሞ አባባል ማመን አብቅቷል። አንዳቸውም በእውነተው ዓለም ስለሌሉ በአካል ሊነግሩን፣ ሊያናግሩን አይችሉም። ሁሉም የተፈጠሩት ሰው ሰራሽ ብልህነት ወይንም አርቲፊሻል ኢንቴልጀንስ የተሰኘውን ግኝት ልቅናዎች ከፎቶ ማቀናጃ መተግበሪያዎች ጋር በማገናኘት ነው። ከእንግዲህ በኋላ በበይነ መረብ ላይ የምናያቸውን ስዕሎች ልናምን እንችላለን። የትኛው የሐሰት ምስል መሆኑን ከመፈተሽ ይልቅ የትኛው ትክክለኛ እንደሆነ ማረጋገጥ ይቻላል ነው ያሉት። ሸሪፋና ትሮፔክ የተሰኘው እውነተኛ ምስሎችን የሚለይ ተቋም ምክትል የምርምርና ማጎልበት ክፍል ፕሬዚደንት ናቸው። ትሮፔክ ፎቶዎች የኋላ የኋላ ትክክለኛ ስለመሆናቸው በማረጋገጫነት የሚቀርቡ ልዩ ፊርማዎችን የሚያዘጋጅ ተቋም ነው። አሁን ላይ ግዙፉ ቺፕ አምራች ከሆነው ኳልኮም ተቋም ጋር በመተባበር በስልኮች ውስጥ የእጅ አሻራን በሚያቀላጥፈው ቴክኖሎጂ ውስጥ ለማካተት እየጣረ ነው። እነዚህን ማኅተም ያላቸውን ምስሎች አምርተናል። አንድ ሰው ፎቶ ላይ ለውጥ ለማድረግ ቢሞክር ቀናቱን፣ ቦታውን ለመለወጥ ቢጥር ማኅተሙ ስለሚሰበር ፎቶ ከተነሳ በኋላ ለውጥ እንደተደረገበት ለማወቅ እንችላለን ያሉት ሸሪፍ ምስሎቹ ከተነሱበት ስፍራና ጊዜ በተጨማሪ ይህ ግኝት ፎቶ የተነሳበትን ሁኔታ ጠቋሚ ባለሶስት አንጻር ካርታም ያካትታል። ብርሃን ወደ ፎቶ ማንሻው ሌንስ ከገባበት ቅጽበት ጀምሮ በማሳየው ላይ ምስል እስኪከሰት ድረስ ስለተፈጠረው ሁሉ ሙሉ ግልጽ የተሞላ መረጃዎችን ይሰጣል ነው ያሉት። ተቋሙ ማይክሮሶፍትና አዶቤን ከመሰሉ ኩባንያዎች ጋር ትብብር ጀምረዋል። በጋራ በሚያደራጁት ለህዝብ ጥቅም ክፍት በሚሆን አገልግሎት በኩል ፎቶዎችን በሚያሳዩ በይነ መረብ መፈለጊያዎችና መተግበሪያዎች ውስጥ ይካተታል ተብሎም ይጠበቃል። በአስር ዓመታት ውስጥ ግኝቱ እያንዳንዱ ፎቶና ቪዲዮ የእውነት ማረጋገጫ እንዲኖሩ ያግዛል። ይህም ሐሰተኛ ምስሎችን ለመውቅ ያለውን ልፋት ያቀላል ተብሎ ይጠበቃል። ዘገባው የማት ዲብል ነው። ወደ መጨረሻው መሰናዱ እንሻገር። በሀገር ውስጥና ውጭ ሀገር ያሉ ወላጆች ልጆቻቸውን እያዝናና የሚያስተምር መዝሙር ፍለጋ የበይነ መረብ ጥጎችን ከበረበሩ ሕይወት ማሞ የሚለው ስም ደጋግሞ መምጣቱ አይቀር ይመስላል። ሕይወት ባለፉት ጥቂት ዓመታት ውስጥ ወደ አርባ የሚጠጉ ከህፃናት ቀልብ ጋር የተስማሙ ሙዚቃዎችን በዩቲዩብ ገጿ ላይ ለቃለች። ህፃናትን የሚመለከቱ የኪነ ጥበብ ሥራዎችን ከሚያቀርቡ ጥቂት ከያንያን መካከል አንዷም ናት። አድርገን የነበረው ረጅም ቃለምልልስ አጥሮ እንደሚከተለው ይቀርባል። እኔ እንግዲህ ከአዲስ አበባ ዩኒቨርሲቲ በሙዚቃ ከተመረኩኝ በኋላ ናዝሬት ልጃገረዶች ትምህርት ቤት ነው ማስተማር የጀመርኩት እና ማስተማር በሚጀምርበት ጊዜ በዛ ወቅት ለልጆች የሚሆኑ ሲዲዎች ወይም ማስተማሪያ መጽሐፎችን የሙዚቃ መዝሙሮችን ማስተማሪያ መጽሐፎች ገበያ ላይ በማየበት ጊዜ አላገኘሁም ነበረ። ስለዚህ ከዛ በኋላ ያው ያለውን ክፍተታ ለልጆቹ የሚመቹትን መዝሙሮች እና ዜማዎችን ራሴ እየፈጠርኩኝ እንደገና ደግሞ በፊት ልጆች ሆነን የተጫወትናቸውን መዝሙሮች ቃላቶቻቸውን እያስተካከልኩ በዛ መንገድ ለተማሪዎቼ ማቅረብ ጀመርኩኝ። ከዛ በኋላ የልጆቹ ደስታ፣ የልጆቹ ሁኔታ የበለጠው ስላየሁት ከዛ በኋላ ለልጆች የሚሆኑ ነገሮችን መስራት ጀመርኩኝ። ስለዚህ አለመኖሩ ነው ወደዛ እንድገባ ያደረገኝ ማለት ነው። ህይወት፣ ከሌሎች የሙዚቃ ዘርፎች በተለየ መልኩ ለሕፃናት የሚሆኑ ሙዚቃዎችን ለማዘጋጀት ጥንቃቄና የፈጠራ አቅም የሚጠይቅ ይመስለኛል። አንድ የሕፃናት ሙዚቃን ለማዘጋጀት ስለምታልፊበት ሂደት በጥቂት ውስጥ ይንገሪን። እንግዲህ በእኔ እንዳልኩ በማስተማር ልጆችን በማስተማር ሙያ ላይ ብዙውን ጊዜ ስላሳለፍኩኝ ምንድን ነው የሚፈልጉት? ያው መጀመሪያ ግጥሙን በልጆች የሚመጥን በቀለለ በነሱ በሚመስል ቃላት ለነሱ በሚመች ቃላት በሚገባ ቃላት ግጥሙ መዘጋጀት አለበት። ከዛ ዜማውን ቢሆን እንደ አዋቂ ዘፈን የሆነ ሳይሆን ልጆቹን የሚያስፈነጥዝ ወይም ደግሞ ሊነካ የሚችል ያው ስሜቱን እንግዲህ ስራው ላይ ስትሆን እና በተለይ ደግሞ ከልጆች ጋር የተገናኘ ነገር ውስጥ ሲኖር ታቀዋለ እና በዛ መንገድ የተዘጋጀ ሙዚቃ መሆን አለበት። በተለይ ደግሞ እንቅስቃሴ ያለው ወይም ደግሞ በሚያስቡበት ጊዜ ትክክለኛ በሀሳብ ወይም ደግሞ ነገሮችን የሚገልጽ ሆኖ ሲዘጋጅ የበለጠ ያው ፕሮሰሱ በዛ መንገድ ነው ዝግጅቱ የሚሄደው ልጆችን የመንካት አቅም አለው። የህፃናት ሙዚቃን በማዘጋጀት ሂደት ውስጥ የሚገጥሙ ፈታኝ ነገሮች ምንድን ናቸው? አጀማመሉ ጀምሮ ለምሳሌ ግጥሞቹን ራሴ ናቸው ምጽፋቸው ዜማዎቹንም እንደዛው። ግን በተለይ ደግሞ በሚታይ ወይም ደግሞ በዲቪዲ በሚታይ ነገር በምታቀርብበት ጊዜ ልጆች ያስፈልጉሃል። ብዙ ጊዜ መሰጠት አለበት፣ ማሰልጠን አለብህ እንደምታስበው ልጆቹን በየጊዜው አታገኘም። የትምህርት ቤት ፕሮግራም አላቸው። ቦታዎችን፣ በተለይ ጥሩ ቦታዎችን ለማግኘት የምታደርገው ነገር፣ ልጆችን ማጓጓዝ፣ አጠቃላይ የልጆቹን ስሜት ጠብቀህ ደግሞ ቀረጻ ላይም ከገባህ በኋላ የልጆቹ ስሜት እንደምታስበው ምክንያቱም እንደ አዋቂ ስላልሆኑ ትክክለኛውን ነገር ስለሆነ በዛ ሰዓት የሚያሳዩት የእነሱ ስሜ እነዛ እነዛ ሁሉ አንዳንዴ እንዳሰብካቸው የቀረጽከው ነገር ውጤቱን ላታገኝ ትችላለ። ደጋግመህ ማሰራት ወይም ደግሞ እንደገና ልምምዱ ራሱ ጊዜ የሚፈጅ እና የእነሱን ፕሮግራም ያው በዛ መልኩ የሚራዘም ያራዝመዋል ያሰብከውን ነገር ለማድረስ ማለት ነው። የህጻናትን ሙዚቃ አዘጋጅቶ በማሰራጨት ስራ ውስጥ የተሳተፉ ሰዎች ቁጥር እጅግ ጥቂት ነው። በሚሊዮኖች የሚቆጠሩ ህጻናት ባሉባት ሀገር በቂ ነው ተብሎ አይገምትም። በዘርፉ የሚሰማሩ ሰዎች ያነሱበት ምክንያት ምንድን ነው ብለሽ ታስቢያለሽ? ብዙ ሰዎች ምናልባት እንግዲህ፣ በእኔ አስተሳሰብ አንደኛ ለመደገፍ አለመቻል። ለምሳሌ ህትመትም ላይ ስትገባ የልጆቹን የሰራውን ውጤቶች ለማሳተምም ሆነ ለማቅረብ በምትሄድበት ጊዜ ያው ብዙ የአቅምም ይጠይቃል፣ ድጋፍም በብዛት ትኩረትም ስላልተሰጠው ድጋፉም ብዙ አይደለም። እንደገና ደግሞ አንዳንዴም ሙዚቃውንም ግጥሞቹንም ከተለያየ መንገድ ስለምታገኘው ያንን ውጤት ለማግኘት ያስቸግራል። ሌላው ደግሞ በጣም ከውስጥ ብዙ ትግስት፣ ብዙ ልጆች ላይ ትኩረት የምትሰጥና በጣም ልጆችን ደግሞ የምትወድ መሆን አለብን። እንደ ገበያ ብቻ ሳይሆን ለልጆቹ የምታቀርበውን ነገር ለእነሱ እንዲመጥኑ አድርገ የምታቀርብ ያንተም ለልጆቹ ያለ ፍቅር እሱ ራሱ በጣም አስፈላጊ ነው። ስለዚህ እነዚህ ሁሉ ሳይሟሉ ልጆችን ለመንካት አትችልም። ወይም ብትጀምረውም ያው የሚቋረጡ ነገሮች ናቸው ማለት ነው። ስለዚህ አንደኛው ድጋፍ አለመደረግ በደንብ ባለው ልጆች ላይ ብዙ የሚሰራ ስላልሆነ የሚደግፍ አቅም እንዲኖር የሚያግዝ ድርጅቶችም ሆኑ ሌላ መንገዶች ስለሌሉ አንዱ እሱ ነው። ሌላው ደግሞ ትዕግስት በጣም ሊኖርህ ይገባል። ልጆችን መውደድ በጣም ሊኖርህ ይገባል። ብትጀምረው ታቋርጧለህ። ምክንያቱም ጊዜ ፈጃል፣ ትዕግስት ይጠይቃል፣ ፍቅር ይፈልጋል በጣም ሁሉም ሰው በውስጡ ሕጻንነቱን ይዞ ነው የሚዞረው ይባላል። አድገንም ስንሰማቸው ፍንድቅድቅ የሚያደርጉን የህጻናት ሙዚቃዎች አሉ። አንቺስ ከሰራሻቸው ወይንም በሌሎች ሰዎች ተሰርተው ካዳመጥሻቸው የህጻናት ሙዚቃዎች ቀልብሽን የወሰዱ ይኖሩ ይሆን? ያው እኔ እንግዲህ መነሻዬ በልጅነቴ ያው ብዙ መዝሙሮችን ተጫወቻለሁ። በፊት የምንዘምራቸው መዝሙሮች እነሱ እንደ መነሻዎቼ ናቸው ምክንያቱም አሁንም ስሰማቸው ደስ ብለውኝ የምዘምረው እነዚህም ደግሞ በተለይ በፊት ስዘምረው የነበሩትን አሁንም ያሉት ልጆች ተቀብለው እንዲቀጥሉበት ለማድረግ እኔንም የነኩኝ መዝሙሮች ስለሆኑ በዛ መንገድ ነው እና አሁ ለእኔም የፈጠርኳቸውም ሆኑ በፊት ከኛ በፊት ያሉት ሲዘምሩ የነበሩትን መዝሙሮች ወይም ልጆች ሆነን የዘመርናቸው መዝሙሮች እነሱ ይነኩኛል ማለት ነው። ህይወት፣ በጣም አመሰግናለሁ። ህይወት ማሞ፣ የህፃናትን ሙዚቃዎች አዘጋጅና መምህር፣ ለአሁኑ በአድማጮች ስም በእጅጉ አመሰግናለሁ። እኔም በጣም ነው ማመሰግነው ይህን ድል ስለሰጣችሁ በጣም አመሰግናለሁ። Turn me, turn me, let the first good night. for yes we will to Between them, sell a cheap. I I That i with the Can't <laughs> Sai tu, Look tu i the አብረን ስለነበርን እናመሰግናለን ሀብታሙ ስዩም በመስተንግዶው ኤልያስ አስማሪያ ደግሞ በቅንብሩ አብረናቸው አምሽተናል ሰለሞን አባተ ደግሞ የመርሃ ግብሩ አርታኢ ነው መልካም ምሽት